ቢና ቪኦኤ ጀመረ። ከአሜሪካ ድምፅ ለክርስትና እምነት ተከታዮች እንኳን ለደመራ በዓል በሰላም አደረሳችሁ። ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል አጋጣሚ ተጠቅሜ ይችን ነገር እኔ በትንሹም ቢሆን ካደረግኩኝ ሕብረተሰቡም ልብ ውስጥ በትንሹ ነገር መግባት ከቻልኩ ከእኔ የበላለጣችሁ አቅም ያላችሁ ሰዎች ደግሞ ተነሱ ወጣት መስፍን ሹመትን የተመለከት ነው። በደሴ ከተማና አካባቢዋ ማህበራዊ ገጾችን በመጠቀም በጎ ተግባራትን እያከናወነ ያለ ወጣት ነው። ሙሉ ጉዳዩን ቆየት ብለን እናሰማችኋለን። እንዲሁም የመስቀል በዓልን አከባበር የሚመለከቱ መሰናዶችና ሌሎች ጉዳዮችንም በምሽቱ ይዘናል። አብታሙ ስዩም ሳስተናግዳችሁ አመሻለሁ። ንጉሥ ታምሬ ደግሞ የድምፅና የምስል ምህንድስናውን ይከውናል። አብራችሁን ቆዩ። ወደ ቀዳሚው ዝግጅት እንሻገር። አጋጣሚ ተጠቅሜ ይችን ነገር እኔ በትንሹም ቢሆን ካደረግኩኝ ህብረተሰቡም ልብ ውስጥ በትንሹ ነገር መግባት ከቻልኩ ከኔ የበላለጣችሁ አቅም ያላችሁ ሰዎች ደግሞ ተነሱ። ወደ ቀዳሚው ዝግጅታችን እንሻገር። ማህበራዊ ሚዲያ ከተለያዩ ስፍራዎች የሚገኙ ሰዎችን የተለያዩ ሀሳቦች የሚያስተናግድ ዲጂታል አውድማ ነው። አንዳንዶቹ ለዋዛ አንዳንዶቹ ደግሞ ህይወትን ለሚቀይር ቁም ነገር ይጠቀሙበታል። በመቀጠል የምናስተዋውቃችሁ ወጣት መስፍን አድራጌ የሚያስተዋውቀን ወጣት ማለት ነው፣ ከሁለተኛው ወገን የሚመደብ ነው። ማህበራዊ መገናኛን በመጠቀም ተቀባይነት ያገኘ የበጎ ተግባር ስራ እያከናወነ የሚገኝ ወጣት ነው። መስፍን ይቀጥላል። የደሴ ከተማ ነዋሪዋ ወይዘሮ ሩቅያ ኢማም እንደ አዲስ የተቀሰቀሰውም ሆነ የዛሬ ዓመት የነበረው የሰሜኑ ጦርነት በህይወታቸው ላይ ጥቁር ጠባሳ ጥሎ እንዳለፈ ይናገራሉ። ባለቤቴ አሁን የዛሬ አመት ነው የሞተው በጁንታው ቴሩ የሚባል ሀገር ሹፌር ነበር ጁንታ ባሌን ጎማው መቱበት አስራ አራት ሰው ናቸው የሞቱት አስክሬኑን ይዤ መጣው ቀበርኩ ትውልድ ሀገር ይዝ ስለሆነ አመት ተጠቀመኩ ምንም ነገር ገብ የለኝ ያው በአላህ ይሁን ነው የምኖረው የትዳር አጋራቸውን ሞት ተከትሎ ስድስት ቤተሰብን የማሳደግ ሸክም በአንዷ ወይዘሮ ላይ መውደቁ በየቀኑ ከሚያሻቅበው የገበያ ዋጋና የኑሮ ውድነት ጋር ሲዳመር ፈተናውን ፈታኝ አድርጎባቸዋል። በተለይ ከልጆቻቸው ሶስቱ ተማሪዎች መሆናቸውን ተከትሎ የመማሪያ ደብተርና እስክሪብቶ ማሟላቱ ለወይዘሮ ሩቁያ ባጎበጣቸው ሸክም ላይ ሌላ ጫና ሆነ። አንድ ደርዘን ደብተር 950 ብር የሚገዛበት ይቅርና የዕለት ጉርሳችንን ለመሸፈን ችግር ነው ነበር ያሉት። በቀን ስራ በሚያገኙት አነስተኛ ገቢ እሳቸውን ጨምሮ አራት ቤተሰብ የሚያስተዳድሩት ወይዘሮ ገነት ምትኩ የተባሉ የከተማዋ ነዋሪም ጦርነቱን ተከትሎ የመጣውን የኑሮ ውድነት ለማቋቋም መቸገራቸውን ይገልጻሉ። በጁንታ ሰዓት ብዙ ነገር አሳልፈን ነበር። አሁን በኑሮ ውድነት ብዙ ነገር ተፈጥሯል። አሁን ሶስት ልጆች አሉኝ። ትልቋ የ አስራ አንደኛ ክፍል ተማሪ ናት። እድሜዋ አስራ ሰባት ነች። ትንሿ ዙ የአስራ አንደኛ ዓመት ልጅ ናት። አምስተኛ ክፍል ናት። ሶስተኛው ደግሞ ኬጂስቱ ገብቷል። የልጆቻቸውን ተምሮ የመለወጥ ህልም በጉጉት የሚጠባበቁት ወላጆች የመማሪያ ደብተር ዋጋ ከገቢያቸው በላይ መሆኑን ተከትሎ በጭንቀት ላይ ሳሉ ነበር ወጣት መስፍን ሹመት በአካባቢው መጠሪያው ማኛ ከጎናቸው የደረሰው። ወጣቱ ለአካባቢው ማህበረሰብ እንግዳ አልነበረም። ከከተማ እስከ ክልል በድንቅ እግር ኳስ ተጫዋችነቱ ይታወሳል። ዛሬ እንደሱ አባባል ጫማውን እንጂ ልቡን አልሰቀለም የትናንት የስኬቱ ምንጭ የሆኑት የአካባቢው ሰዎች ለችግር ተዳርገው ቆሞ ለመመልከት አልደፈረም ይልቁንም የነበረውን ተቀባይነትና ጥብቅ ማህበራዊ ግንኙነት ለበጎ ተግባር አዋለው እንጂ በአብዛኛው በቃ የሁሉ ህዝብ በዚህ ባለው ጦርነት በአስቀያሚ ብዙዎቻችን ከስደት ነው የተመለስነው ብዙ በችግር ነው ያሳለፈው ችግሩንም ለመግለጽ የማይችል ማህበረሰብ ነው ለተቸገሩት አንደበት መሆንን ቀዳሚ ተግባሩ አደረገ። ያየኋቸው ሁለት ትምህርት ቤቶች ነበሩ፣ ስልክ አምባና ሮቢት። እነሱን ነበር በቃ ቢያንስ ሰላሳ ሰላሳ ተማሪ እንኳ ለእነዚህ ተማሪዎች ብሰጥ ደብተር ከጓደኞች ከዛም ከዛም ተቀብዬ ነበር ያሰብኩትኝና፣ በማህበራዊ ሚዲያ እንመካከራል የሚል እንትን ፖስት ካረኩ በኋላ የሚመጣው ምላሽ እኔ በቃ እኔ እንዴት ብዬን በእኔ ቦታ አሁን ሁሉን ነገር እኔ ለመንገር በእኔ ቦታ መሆን አለብ አንተ። በአካባቢውም ሆነ ከሀገር ውጭ ላሉ የቅርብ ጓደኞቹ ያደረገው የድጋፍ ጥሪ ተሳክቶለት ከ550 እስከ 600 ለሚሆኑ ተማሪዎች የመማሪያ ደብተርና ስክሪፕቶ ማበርከት ችለዋል። ከአንድ ወር ባልበለጠ የማህበራዊ ቅስቀሳ 400 ሺህ ብር የሚገመት ድጋፍ ማድረጉን በስኬት ቢያነሳውም ካለው ማህበራዊና ኢኮኖሚያዊ ጫና አንጻር ድጋፉ አባይን በጭልፍ አይነት ነው ብሏል። በጣም እኔእንጃ ከውጭ የሚላከው ከውጭ ከሀገር ውስጥ ከራሴ ያሉት ያለበት ቦታ እራሱ መጥተው የሚሰጡ ሰዎች በቃ እንዲ ደስ እንደሚል ልነግራ አልችል። ከሶስት ልጆቻቸው ሁለቱ በመስፍንና በጓደኞቹ ድጋፍ ተጠቃሚ መሆናቸውን የሚናገሩት ወይዘሮ ርቅያ መስጋናቸውን የገለጹት እንዲህ ብለው ነበር። እኔ በሰዓቱ ይሄ ደብተር ከጉድ ነው ያወጣኝ። ምንም የቀንም የወርም ገቢ የለኝም። ዝም ብዬ ቤቴን ዘግቼ ሳለቅስ አላህ ደርሶልኝ ያለን ለሁለቱ ልጆች ሰጥተውልኝ፣ ያለ ከጉድ አውጥቶኛል። አላህ ይስጥልኝ፣ አመሰግናለሁ። በከባድ ሰዓት ደርሶልኝ ያለ አላህ ይስጥልኝ። ልጆችም ሳያለቅሱ ልጆችም አንገታቸውን ሳይደፉ ደርሶልኛል። አመሰግናለሁ። አላህ ይስጥልኝ። አጅሩን አላህ ይክፈለው። ወይዘሮ ገነትም በጭንቅ ቀን የደረሰ በረከት ብለውታል ስጦታውን። በዚህ አጋጣሚ ዘጠኝ መቶ ሀምሳ ብር አውጥቶ ከመግዛት እግዚአብሔር ይስጥዎ እግዚአብሔር ባርከው ለአንዷ ችያለሁ ሁለቱን ደግሞ እግዚአብሔር ያውቃል። ሁለቱ እንዴት ሊያደርጓቸው ነው? እንግዲህ ያው እየሰራው እየሰራው የትምህርት ዘመኑ ጀምሯል። አዎ ጀምሯል። የትምህርት ዘመኑን እና ከጀመረ ግዴታ ማሟላት አለ አለብኝ። አዎ የአንዷን አንዷ ተሟልቶልኛል። የአንዷ ገዝቻለሁ የትንሹ ነው፣ የአምስት ደብተር ነው። ገናም ብዙም ስላልተስተካከለ እደርሳለሁ ብዬ። የመስፍንና ጓደኞቹ ድጋፍ ባይደርስላቸው ሊያጋጥማቸው የሚችለውን ፈተና ወይዘሮ ሩቅያ ሲገልጹ ምንም ማረግ አልችልም። ምናልባት ችለምናለሁ ካለው ሰው፣ ካልሆነ ግን ቤቷ ናቸው በቃ ምንም ላደርግ አልችልም። እኔ ምንም የወርም የቀንም ገቢ የለኝም አልኩ አዘንተኛ ነኝ። በአንጻሩ መስፍን ድጋፉ እንደ አዲስ አመት ስጦታ እንጂ እንደ እርዳታ እንዲታይ አይፈልግም። ከተሰጠኝ አንጻር የሰጠሁት ኢምንት ነው የሚል አቋም አለው ወጣቱ። እንደ ችግረኛ እንዲታዩ አንፈልግም፣ በቃ ድጋፍ እያደረግንላቸው እንዲበረቱ ያለፈችውን የጦርነት ጊዜ ቢያንስ ከህሊናቸው የሚያወጡበት መንገድ ለማድረግ ነው እንጂ ያሰብኩት እንደ እርዳታ በቃ እንዲያዩት አልፈልግም። ሌላው ቀርቶ እነሱ ፎቶ እንዲነሱ እራሱ አልፈልግም። ኳስ ተጫዎችን ያደግኩት በክለብም ደረጃ ተጫዎች አለሁ፣ በአማራ ክልልም ደረጃ በፕሮጀክት ክልል ኖክዬ ብዙ ሀገር ተጫዎች አለሁ። ኳስ ተጫዎችን እንደማደጊ ህብረተሰቡ ለን ያደረገው ነገር ላቅ ያለ ነው። እኔ ግን አሁን ያደረግኳት ነገር ምንም ናት። ትንሿን ያረኩት እግዚአብሔር ታክሎበት ይሄ ነገር በቃ የተፈጸመ ክብሩ ለለሱ። የመተጋገዝ ባህልን ተከባብሮ የመኖር እሴትን ያደገበት ከተማ እንዳስተማረው የሚናገረው መስፍን እሱም የአካባቢው ውጤት መሆኑን ጠቅሷል። ከሰላይሽ እስከ ሸርፍ ተራ እስከ መንበረ ጻይ፣ ባለው በቃ እኔ ያደግኩበት አካባቢ ነው እና ይ አና ኖራችን ምንም የታወቀ ነው። ሁላችንም አንዱ የአንዱ ይበላል። አንዱ አንዱ ቤት ሄዶ ነው የሚያድረው። ልብሳችንን የምንቀያየረው ስቲል ኳስ ተጫውተን እንኳን ስንመጣ ከሶትንችን እየተቀያየር ነው ምንገባው። ሃይማኖት መከፋፈል የለም ሁላችንም እኛ መድኃኒያንም ስንሄድ እኮ የእኔ ሙስሊም ጓደኞች ናቸው አብረውኝ የሚመጡት። ሸዋበር መስጊድ እኮ እነሱ ሊሰግዱ ሲገቡ እኛ ውጭ ላይ አስፓልት ላይ ኳስ እየተጫወተን ነው የምንጠብቃቸው። አስተዳደጊ እንደዛ ነው እኔ ያሳደገኝ። እና ይህ አስተዳደግ ለእንደዚህ አይነት ነገር እንዳያስብ ብዙ ነገር አድርጎኛል። የመስፍን አብሮ አደግና አሁን በሚሰራበት ኢትዮ ቴሌኮም ሰሜን ምስራቅ ሪጅን የስራ ባልደረባ የሆነው ብርሃነ ስላሴ በቀለ ሀሳቡ ሲጠነሰስ ተግባራዊነቱ ላይ ስጋት ገብቶት እንደነበር ያስታውሳል። የመጀመሪያ ስጋታችን ፋይናንሻል ችግር ያጋጥመዋል ብዬ ነበር ያሰብኩት። እሱም እንደዛውን ነበር ያለው። ግን እስቲ ሞክረው ነገሮችን ሲያነሳልኝ እኔም እንትናልኩት የዚህን ጥረት በዋናነት የተጠቀመበት ሶሻል ሚዲያውን፣ አብሮነቱን አሁን እንደ ደሴ ልጅነቱን ብዙ ሰዎች አሉ በስሩ የሚያውቃቸውና እነዛን ሰዎች በማስተባበር ነው። አሁን ባሳለፍናት ጥቂት ወራቶች ህወሀት እዚህ ደሴ ከተማ ላይ ወረራ ስታካሄድ ብዙ ብዙ ባለሀብቶች ጠፍተው ሂደዋል። ኢቭን ንብረታቸውን ትተው ማለት ነው። ሲመለሱም ግን ያንን ንብረት አግኝተውታል። ነገር ግን ከዛ ካለፈው ነገር ላይ ተነስተው አሁንም ይህንን አብሮነት የሚባለውን ነገር ሲያከናውኑ አታይም። ይሄ ግለሰብ ግን ምንም ነገር ሳይኖረው ተነስቶ ሶሻል ሚዲያን መሰረት አድርጎ ብቻ ተነስቶ ሰዎችን አስተባብሮ ለአራት ትምህርት ቤት መርዳም ማለት እንደ ተቋም ትልቅ ነገር ነው። ምንም አይነት እንኳም የለውም። የሹፍርና ስራ ነው እየሰራ ያለው። መንግስት እንኳን ምን አይነት ነገር ሊያደርግለት እንደሚችል እኔ አላቅም። ይህንን ነገር ማስተካከል አለበት። መንግስትም በራሱ ማለት ነው ይህን ጥሩ ነገር እየፈጸመ ያለን ሰው ማበረታታት ነው ያለበት እንደ አይነት አስተሳሰቦች ሲጎለበቱ የህዝብና የአገር አንድነት ይጠነክራል ይላል ብርሃነ ስላሴ ትዕቢትን ልታጠፈው ስግብግብነትን ልታስወግደው የምትችለው በአብሮነት ብቻ ነው በሌላ በምንም አይደለም ብዙ ባለሀብቶች ጥለው ሲሄዱ ይህንን ንብረታቸውን አይተናል በአይሱዚም ተጭኑ ይሄዳሉ ከላይ ሆኖ ባለ ሆቴሎች ሆቴል ባለቤቶች ስፓንት ተመልሰው ግን መጥተዋል ምንም ግን እያደረጉ አይደለም። አሁንም ላይ እንደዚህ የተቸገሩ ሰዎችን ግን መርዳት አለበት። መስፍን ለእኔ ግለሰብ ሳይሆን አሁንም እደግመዋለሁ ተቋም። ማህበራዊ ሚዲያው የጥፋትና የጥላቻ መቀስቀሻ በሆነበት በዚህ ሰዓት መስፍን ለበጎነትና ለመተጋገዝ አውሎታል የሚሉት ደግሞ የደሴ ከተማ አስተዳደር ምክትል ከንቲባ ሱሌማን እሸቱ ናቸው። እንግዲህ ደሴ ከተማ ላይ በነገራችን ላይ ብዙ ቅን ልብ ያላቸው ሰዎች አሉ ከዚህ ቀደምም እንደሚታወሰው ታክሲ ላይ በርካታ ብር አግኝቶ የመለሰ ወጣት አለ። ዛሬ ደግሞ እንደዚሁ ወጣት መስም በተለይ ማህበራዊ ሚዲያን ለበጎ ነገር በመጠቀም ግንባር ቀደም የሆነ ወጣቶችን ነው እንደ ከተማ አስተዳደር። ያው እንደሚታወቀው ማህበራዊ ሚዲያ በጣም ለኩይ ተግባር የሚያውለው ሰው በርካታ ነው። ግን መስም በማህበራዊ ሚዲያ እንደሱ አይነት ቅልብ ያላቸውን ሰዎች በማስተባበር በማሰባሰብ፣ በሴ ከተማ ላይ ለሚገኙ አቅም የሌላቸው ተማሪዎች ደብተር እስክርብቶ በማሰባሰብ በርካታ ተማሪዎችን አግዟል፣ በርካታ ቤተሰቦችን አግዟል። እንግዲህ ይህ ልጅ እኛም በከተማ አስተዳደር ደረጃ በጣም የከተማችን የበጎ ተግባር አምባሳደር ብለን ከሾምናቸው ሰዎች አንዱ ነው። ዛሬም እውቅና እየተሰጠው ይገኛል። በአጋጣሚ ሆኖ የክረምት በጎ ፈቃድ አገልግሎት የማጠቃለያ ፕሮግራም ላይ ወጣት መስፍንን እውቅና ሰጥተነዋል። በጥቅልዱ እንዲህ አይነት ሰዎችን ከተማ አስተዳደሩ ያበረታታል። መስፍንም አገሬውን አገር ወዳድ የሚያደርገው እያንዳንዱ የድርሻውን በአቅሙ ማበርከት ሲችል ነው ይላል። አጋጣሚ ተጠቅሚ ይችን ነገር እኔ በትንሹም ቢሆን ካደረግኩኝ ህብረተሰቡም ልብ ውስጥ በትንሹ ነገር መግባት ከቻልኩ ከኔ የበላለጣችሁ አቅም ያላችሁ ሰዎች ደግሞ ተነሱ፣ ብዙ ነገር ማድረግ እንችላለን። አገራችን በኢኮኖሚም በጦርነትም በብዙ ነገር ተጎርታለች። ስለዚህ እናግዛት፣ እሷ ብዙ ነገር አድርጋልናለች። ከዚህ የበለጠ ይስጠው። ለሱ በጣም ምስጋና ነው የማቀርበው። ለምን ለእኔ ብቻ ሳይሆን የደረሰው ለሁሉም ህብረተሰብ ደርሷል። እሱ ለወገኖቹና ለማህበረሰቡ አስቦ ይሄን ሲያደርግ ሌላው ማህበረሰብ ማሰብ አለበት፣ የእሱን አርአያ መከተል አለበት እላለሁ። ውጭ ያሉትም ባላችሁበት እግዚአብሔር ይስጥልኝ፣ አመሰግናለሁ። እናንተ የላካችሁልኝ እናንተ ከጎኔ ባትሆኑ ይህን ያክል ይህን ያክል ነገር ማድረግ እንደማልችል በዙ አጋጣሚ ለእናንተ መንገድ እችላለሁ። ምርቃኑ ለእኔ የተመረኩት ምርቃን የእናንተ ነው። ደግሞ በዚህ ሰዓት አሁን ከምርቃን በላይ የሚያስፈልገን ነገር ያለ አይመስልኝም። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን፣ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ በጣም ደስ ብሎናል። ዛሬ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ዘንድ የሚከበረው የደመራ በዓል እየተከናወነ ይገኛል። ይሄ የደመራ በዓል እንግዲህ የዋናው የመስቀል በዓል ዋዜማ ነው። መስቀል ደግሞ እጅግ በደመቀ ሁኔታ ከሚከበርባቸው ስፍራዎች መካከል አንዱ ደቡብ ኢትዮጵያ ነው። በዚያ ያለውን አከባበር ዮናታን ዘብዴዎስ በመቀጠል ያካፍለናል። በበርካታ የደቡብ ክልል አካባቢዎች በደማቅ ሁኔታ የሚከበረው የመስቀል በዓል ትናንት በጋሞ ዞን አርባ ምንጭ ከተማ በድምቀት መከበር ጀምሯል። በጉራጌ መስቀል፣ በሀዲያ ያሆዴም፣ በወላይታ ጌፋታ፣ በጎፋ ገዜ ማስቀላም፣ በከንባታ ማሰላም በካፍቾ ማሽቃሪ ባሮ የተባለ የሚጠራውና በሌሎችም በርካታ የክልሉ አካባቢዎች በስፋት የሚከበረው ይህ የመስቀል በዓል በጋሞ ዞን ሲከበር የነበረው ድባብም የተለየ ነበር። ዞን አስተዳደር አቶ ብርሃኑ ዘውዴ የዮም መስቀል በዓል የምስጋናና የእረፍት እንደዚሁም አሮጌውን ሸኝተን አዲሱን ዓመት የምንረከብበት በዓል ነው ሲሉ ተናግሯል። ዮም መስቀል አሮጌውን ዓመት ከእንደ ስኬቱና ከንደ ጉድለቱ አሽቀንጥሮ በመጣል በአዲስ ዓመት ለምስጋና፣ ለረፍ፣ ለእል፣ ለይቅርታ፣ ለደስታ፣ ለመተሳሰብ፣ ለመከባበር፣ ለአንድነት፣ ለአብሮነት ግልጽና ቁርጥ አቋም የሚያስበትና የሚተገበርበት ወቅት ነው። በዓሉስ ሲቃረብ በአመቱ አግብተው የጫጉላ ጊዜያቸውን የጨረሱ ሙሽሮች የባሕላዊ አስተዳደርበት የተከበሩ አባቶች በአመቱ ለሀገራቸው ዘምተው ጀግንነት የፈጸሙ ጀግናዎች ከሕዝብ የሚቀላቀሉበት የመስቀል ቅበላ የሚበሰርበት የሶፍ ስነ ሥርዓት የሚከናወንበት እንዲሁም የማስቀላ መቃረቡን የሚገጹ የዶላሽን ጭፈራዎች እና ዘፈኖች ሁሉም የሚዘፍሩበትና የሚጨፍሩበት ባለው ትናንት በአርባ ምንጭ ዩኒቨርሲቲ ቅጥር ግቢ ውስጥ በተካሄደው የአከባበር ሥነ ሥርዓት ቁጥራቸው እየበዙ የዞኑ ነዋሪዎች፣ የየክልል የመንግሥት ተወካዮች፣ ሚኒስትሮች እና የተለያዩ ሀገራት አምባሳደሮች ተገኝተው የደመራ ስርዓትም ተካሂዷል። በዓሉ የተለያየ ትርጉም ያላቸው ባህላዊ ስነ ስርዓቶች የሚፈጸምበት ጭምር መሆኑን በስነ ስርዓቱ ላይ የተገኙት ያነጋገርናቸው ወይዘሮ ባንጀ ባራ ተናግሯል። በዓሉ ሴቶች በሰፊው የሚሳተፉበት እንደሆነ የገለጹት ወይዘሮ ባንጀ ያገቡ ሴቶች በትዳር አጋሮቻቸው የሚደረግላቸውን እንክብካቤ የሚያስመሰክሩበት ሶፍ የተሰኘ ስነ ስርዓት የበአሉ አንድ አካል መሆኑን ማብራርተዋል። በበዓሉ ላይ በእንግድነት የተገኙት የኢትዮጵያ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገር ይህ በዓል በበርካታ አካባቢዎች የሚከበር ለባህላዊ እሴቶች እውቅና የሚሰጥበትና አስተዋጽቸው የሚወሳበት ጭምር ነው ብሏል። እውቅና ከሚገባው ባህላዊ እሴቶች መካከል አንዱ ነው ያሉት የጋሞ አባቶች የይቅርታ የሽምግልና ስነ ስርዓት ጠቅሰው የኢትዮጵያ ወቅታዊ ችግር የሚፈታውም እነዚህን በመሳሰሉ ባህላዊ እሴቶቻችን ነው ሲሉ ተናግሯል። የጋሞ የአገር ሽማግሌዎች ከጸብ ይልቅ ፍቅርን ከመገፋፋት ይልቅ ይቅርታን ተንበርክካችሁ ያስተማራችሁን አርአያዎቻችን ናችሁና እጅግ በጣም እናከብራችኋለን። የጋሞ የሀገር ሽማግሌዎች እየገጠሙን ላሉ ችግሮቻችን ሁሉ መፍትሄው እጃችን ላይ መሆኑን አስገንዝባችሁናል። አስተምራችሁናልና የእናንተን በዓልና ሴት በመላ ኢትዮጵያ እንዲሰፋ ማድረግ ይጠበቅብናል። በጋሞ ዞን አርባ ምንጭ ከተማ በድምቀት እየተከበረ የሚገኘው የየው ማስቀላ በዓል እስከ ያዝነው ወር መጨረሻ በተለያዩ ባህላዊ ስርዓቶች እየተከበረ ይዘልቃል። ዛሬ ደግሞ የኢርድ ስርዓት መፈጸም ጀምሯል። በዞኑ በድምቀት እየተከበረ ያለው ይህንን በዓል በሌላ ዝግጅት በስፋት ይዘን እንመለሳለን። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አርባ ምንጭ ዮናታን እናመሰግናለን። ጋቢና ቪኦኤ ይቀጥላል። በመቀጠል ደግሞ ሳምንታዊው የስፖርት መሰናዶው በኬኔዲ አባት አማካኝነት በመቀጠል ይቀርባል። በበርሊን ማራቶን ኢትዮጵያዊቷ ትዕግስት አሰፋ የቦታውን ክብረ ወሰን በማሻሻል ስታሸንፍ ኬንያዊው ኪፕቾጌ ደግሞ በራሱ ተይዞ የቆየውን የዓለም ክብረ ወሰን ሰብሯል። ትናንት መስከረም 15 በጀርመን በርሊን በተካሄደው የማራቶን ውድድር የቦታውን ክብረ ወሰን ከማሻሻል ባለፈ በርቀቱ የኢትዮጵያን ክብረ ወሰንም በመስበር ነው አትሌት ትዕግስት አሰፋ ያሸነፈችው። አትሌቷ የማራቶን ውድድሩን ያጠናቀቀችበት ሁለት ሰዓት ከ15 ደቂቃ ከ37 ሰከንድ ከዓለም ክብረ ወሰን ባለቤቷ ብሪጅድ ኮስጌና ከፓውላ ራድ ክሊፍ ሰዓት ቀጥሎ በታሪክ ሶስተኛው ፈጣን ሰዓት ሆኖ ተመዝግቧል። ሌላዋ ኢትዮጵያዊት ትዕግስት አባይቸው ውድድሩን በሶስተኝነት ስታጠናቀቅ፣ ሁለተኛ የወጣችው ኬንያዊቷ ሮዝመሪ ዋንጅሩ ናት። በወንዶች ምድብ ደግሞ ኬንያዊው የርቀቱ ኮከብ ኤልዩድ ኪፕቾጌ ከአራት ዓመታት በፊት በዚያው በበርሊን በራሱ የተያዘውን የዓለም ክብረ ወሰን በ30 ሰከንድ በማሻሻል አሸንፏል። የ37 ዓመቱ ኪፕቾጌ ውድድሩን ያጠናቀቀው በ2 ሰዓት ከ01 ደቂቃ ከ09 ሰከንድ ነው። 8 ኪሎ ሜትር ከሮጥኩ በኋላ የዓለም ክብረ ወሰንን መስበር እንደምችል አውቄ ነበር ያለው ኪፕቾጌ ክብረ ወሰኑን በበርሊን በመስበሬ ወደር የሌለው ደስታ ተሰምቶኛል ስለማለቱም የዓለም አትሌቲክስ ዘገባ ያመለክታል። ከአትሌት ኪፕቾጌ በአራት ደቂቃ ከ49 ሰከንዶች ዘግይቶ በመግባት ሁለተኛ የወጣው የሀገሩ ልጅ ማርክ ኮሪር ሲሆን ኢትዮጵያዊው ታዱ አባተ ደግሞ ሶስተኛ ሆኗል። የሀያ ጊዜ የግራንድ ስላም ሻምፒዮኑ ሮጀር ፌዴረር ቅዳሜ ዕለት በይፋ ጡረታ ወጥቷል። ከሌላው ስምጥር የሜዳ ቴኒስ ተጫዋች ራፋኤል ናዳል ጋር በቡድን ከተሰለፈበት የለንደኑ የላቨር ካፕ የፍጻሜ ጨዋታ ሽንፈት በኋላ ሮጀር ፌዴረር ፕሮፌሽናል ቴኒስን በእንባ ተሰናብቷል። በዕለቱ የነበሩ ተመልካቾችም የ41 ዓመቱን ስዊዘርላንዳዊ በረዘመ ጭብጨባ ሸኝተውታል። በሜዳ ቴኒስ ታሪክ ከዓለማችን ምርጥ ተጫዋቾች መካከል አንዱ የሆነው ፌዴረር በሰጠው አስተያየት የስንብቱን ቀን አስደናቂ ነበር ካለ በኋላ ደስተኛ ነኝ፣ አላዘንኩም እዚህ በመድረሴ በጣም ደስ ብሎኛል ሲልም አክሏል። ፌዴረር የረዥም ጊዜ ተቀናቃኝ ናዳልን እና ሌሎች ተጫዋቾችን እያቀፈ ሲሰናበትም በእንባ ታጅቦ ነበር። የ36 ዓመቱ ስፔናዊ ናዳልም እንባውን መቆጣጠር ተስኖት ሲያነባ ተስተውሏል። በአውሮፓና በተቀረው ዓለም መካከል በሚካሄደው አመታዊው የላቨርካፕ ውድድር ፌዴረርና ናዳል ከአሜሪካውያኑ ጃክ ሶክ እና ፍራንሲስ ቲያፎ ጋር ገጥመው በጠባብ ልዩነት ተሸንፈዋል። የቅዳሜው ሽንፈት የቀድሞው የዓለም ቁጥር አንድ ሮጀር ፌዴረር የ25 ዓመት ፕሮፌሽናል የሜዳ ቴኒስ ሕይወቱ ያበቃበትም ሆኗል። ፖላንዳዊው ሌዋንዶስኪ በኳታር 2022 የዩክሬንን አርማ በክንዱ ላይ እንደሚለብስ አስታወቀ። የፖላንድ ብሔራዊ ቡድን አምበል ሮበርት ሌዋንዶስኪ ከሩሲያ ጋር በጦርነት ውስጥ ለምትገኘው ዩክሬን ያለውን አጋርነት ለማሳየት በዓለም ዋንጫው ላይ የዩክሬንን አርማ እንደሚለብስ ይፋ አድርጓል። የባርሴሎናው አጥቂ ከቀድሞው የዩክሬን አምበልና አሰልጣኝ ሼቭሼንኮ ጋር በዋርሳው ብሔራዊ ስታዲየም ተገናኝቶ በኳታር የሚለብሰውን ልዩ ሰማያዊና ቢጫ ቀለም ያለው ክንድ ላይ የሚደረግ አርማ በስጦታ ተቀብሏል። ዩክሬን ለዓለም ዋንጫ ማለፍ ሳትችል የቀረች ሲሆን ሌዋንዶስኪ የዩክሬን ሕዝብ ብቻውን እንዳልሆነ ለማስታወስ በኅዳር ወር በሚጀምረው የዓለም ዋንጫ ላይ ሼቭሼንኮ ያበረከተልኝን አርማ እለብሳለሁ ብሏል። ሌዋንዶስኪ የሩሲያ ጦር በዩክሬን ላይ በየካቲት ወር ወረራ በጀመረ በቀናት ውስጥ ወረራውን እንደሚቃወም መግለጹ ይታወሳል። የእንግሊዝ እግር ኳስ ማህበር ለኳታር ስደተኛ ሰራተኞች ካሳ በመጠየቅ ከጀርመን አቻው ጎን ተሰለፈ። በኳታር አስተናጋጅነት ለሚካሄደው ለዘንድሮ የዓለም ዋንጫ መሰረተ ልማት ሲገነቡ ጉዳት የደረሰባቸውና ሕይወታቸው ያለፈ የስደተኛ ሰራተኞች ቤተሰቦች ካሳ እንዲከፈላቸው የእንግሊዝ እግር ኳስ ማህበር ባለፈው ረቡዕ ጥያቄ አቅርበዋል። ማክሰኞ ዕለት ደግሞ የጀርመን እግር ኳስ ማህበርና አራት ዋና ዋና የፊፋ ስፖንሰሮች ፊፋና የኳታር የአገር ውስጥ አዘጋጅ ጊዜዎች ለስደተኛ ሰራተኞችና ቤተሰቦቻቸው ካሳ እንዲከፍሉ ግፊት አድርገዋል። ባለፈው ሳምንት የወጣ አዲስ የአምነስቲ ኢንተርናሽናል ጥናት እንዳመለከተው ሰባ በመቶ የሚሆኑ የኳስ ደጋፊዎች የየሀገሮቻቸው መንግስታት ከውድድሩ ጋር በተያያዘ በተፈጸሙ የሰብአዊ መብት ጉዳዮች ላይ እንዲናገሩ ይፈልጋሉ። ስደተኛ ሰራተኞች እንዲካሱ የሚጠይቁ ድምጾችን ለመቀላቀል የእንግሊዝ ባለስልጣናት እስካሁን ድረስ ፈቃደኝነት ባያሳዩም የሀገሪቱ የእግር ኳስ ማህበር ግን በግንባ ግንባታ ፕሮጀክቶች ላይ ጉዳት የደረሰባቸው ወይም ለህልፈት የተዳረጉ ሰራተኞችና ቤተሰቦቻቸው እንዲካሱ ከመጠየቅ ባለፈ በኳታር የስደተኛ ሰራተኞች ማዕከል እንዲመሰረትም ማግባባት ጀምሯል። የማህበሩ ዋና ስራ አስፈጻሚ ማርክ ቡሊንጋም በሰጡት መግለጫ ህይወታቸውን ላጡ ወይም በግንባታ ፕሮጀክቶች ላይ ጉዳት ለደረሰባቸው የስደተኛ ሰራተኞች ቤተሰቦች ካሳ እንዲከፈል የምናደርገውን ግፊት እንቀጥላለን ብለዋል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተ እናመሰግናለን። ጋቢና ቪኦኤ ይቀጥላል። ለምሽቱ ወደ ያዝንላችሁ የመጨረሻ መሰናዷችን እንሻገር። ድሬዳዋ ኢትዮጵያ ውስጥ ከሚገኙ ደማቅ ከተሞች መካከል አንዷ ናት። ታዲያ የከተማዋን ድምቀትና ውበት አንዳንድ የሚያደበዝዘውን ቆሻሻና ተረፈ ምርት በተገቢው መንገድ ለማስወገድ አዲስ መላ በከተማዋ ተዋውቋል። አዲሱ የቆሻሻ ማብለያ ለተወሰኑ የከተማ ወጣቶች የስራ እድልም ሆኗል፣ ይልናል አዲስ ቸኮል በመቀጠል በሚያሰማን ዘገባው። በአሁኑ ሰዓት በአካባቢ ብክለት ግንባር ቀደም ተጠቃሽ የሆነውን የፕላስቲክ ውጤቶችን መልሶ ጥቅም ላይ ለማዋል ጅምር እንቅስቃሴዎች እየተካሄዱ ናቸው። በዚህ ረገድ ለድሬዳዋ ከተማ እንደ መጀመሪያ ሊጠቀስ የሚችለው የተጣሉ የፕላስቲክ ውሃ ኮዳዎችን ወይም በተለምዶ የሃይላንድ ኮዳዎችን መልሶ ጥቅም ላይ የሚያውለው ኤምአይጂ የተባለ ፋብሪካ ተመርቆ ስራ ጀምሯል። የድርጅቱ ባለቤትና ስራ አስኪያጅ የሆነው ወጣት አበበ መንገሻ ፋብሪካው የአካባቢ ብክለትን በመከላከል ረገድ ትርጉም ያለው ሚና እንደሚጫወት ያለውን ተስፋ ይገልጻል። ከአካባቢ ጥበቃ አንጻር ፕላስቲክ ብዙ ጊዜ ቶሎ እንትን አይልም ዲግሬድ አያደረግም ና ከዛ አንጻር ረጅም ጊዜ የሚወስድ ስለሆነ ቶሎ ሪሳይክል ካልተደረገ አካባቢ ላይ የሚፈጥረው ብክለት ከፍተኛ ነው። ያንን ከማስወገድ አንጻር ይሄ ፕሮጀክት ትልቅ ጠቀሜታ አለው። የአይላንድ ኮዳዎችን መልሶ ጥቅም ላይ ለመዋል የሚያስችል ደረጃ ላይ በማድረስ ወይም ሪሳይክል በማድረግ ላይ አተኩሮ የሚሰራው ይህ ፋብሪካ ምርቶቹን በዋናነት ወደ ውጭ እንደሚልክ ነው አቶ አበበ የሚናገረው። ምርቱንም ዘጠና በመቶ ለዓለም አቀፍ አስር በመቶ ለሀገር ውስጥ ገበያ ለመዋል በሚያስችል የጥራት ደረጃ በመተግበር ለሀገራችን የውጭ ምንዛሬ ለማምጣት ከማስቻሉ ባሻገር ፋብሪካው ግብአቶቹን በወጣቶችና ሌሎችም ስርዓቶች አማካኝነት ከየአካባቢው የሚሰበስብ በመሆኑ እስከ አስር ሺህ ለሚሆኑ ሰዎች የስራ ድር እንደሚፈጥርና ከድሬዳ አልፎ ሀረርና ጅጅጋን ጨምሮ የምስራቅ ኢትዮጵያን የፕላስቲክ ወዳዎች መልሶ ጥቅም ላይ መዋል አቅም እንዳለው ነው አቶ አበበው የሚናገረው። አሁን ላይ ከ30 የሚበልጡ ማህበራት ድሬዳዋ ላይ ተቋቁመዋል። ለእኛም እያስረከቡን ያሉት ይሄ አሁን ላይ ያሉት ናቸው። ወደፊት ደግሞ ከመቶ በላይ ማህበራት ይኖራሉ ተብሎ ይታሰባል። በዚህ የስራ እድል ተጠቃሚ የሚሆኑ ማለት ነው። ከድሬዳዋ ውጪ ተመሳሳይ አይነት እንቅስቃሴ የሚያደርጉ ወጣቶችን የማሰር እነሱ አይነት ዝግጅቶች፣ እነሱ ዋናው ትልቁ ታርጌታችን ከድሬዳዋ ባሻገር ምስራቅ ኢትዮጵያ ነው። ሐረርን ድሬዳዋን እጅጅጋን፣ አጠቃላይ እንደሚታወቀው ሞቃታማ አካባቢ ነው አካባቢያችን በጣም ፕላስቲክ ቆሻሻዎች፣ የውሃ ኮዳዎች በጣም ብዙ አሉ። ስለዚህ እነኛን ሁሉ በጋራ የማጽዳትና ከማህበረሰባችን ጋር እጅና ጓንት ሆነን ይህንን ፕሮጀክት የበለጠ ቀጣይነት እንዲኖረው የማድረግ ስራ እየተሰራ ታርጌታችን ምስራቅ ኢትዮጵያ ነው። በአጠቃላይ የማሽኑን ካፓሲቲ ምስራቅ ኢትዮጵያ ላይ ያሉ ቆሻሻዎችን ሙሉ ማጽዳት የሚችል ነው። የፕላስቲክ ኮዳዎችን በመሰብሰብ ስራ ላይ የተሰማሩትም ስራውን በመስራት ተጠቃሚ መሆናቸውን ይገልጻሉ። የሀይላንድ ኮዳዎችንም እየሰበሰበች ትሄዳለች። በቀን ምን ያህል ኪሎ ትሰበሰብ ያለሽ? ኪሎን በብዛት አላውቀውም፣ ግን ግማሽ ሰንዘሪና ምናምን ይሆናል። በኪሎ አላውቀውም። ሁለት ሰንዘሪና ምናምን አንድ ሰንዘሪና ማለት በአጎበር ሙሉ ያለው ማለት ነው። አጎበር እሱ ስንት ኪሎ ይይዛል? አርባ ሶስት ኪሎ። ስለዚህ በሳምንት እሱ ሁለት ሁለት ሰበስብ ያለች ስንት ኪሎ ይይዛል? እሱ አርባ ሶስት ኪሎ 43 ኪሎ በ የእሱን ሁለት ሰ በሳምንት ማለት ነው። የዘርፉን አዋጭነት በማየት ከአዲስ ወደዚህ ስራ የገቡ ሰዎችንም አግኝተናል። አባይ በቀል እስኪ ኮዳ እየሰበሰቡ ነው ያገኘሁት። መቼ ጀምረው ነው መሰብሰብ የጀመሩት? አሁን ነው ገና ይሄንን የጀመርኩት። የሚሰበሰቡ ሰዎች ሰምተው ነው ምን ጥቅም አለው? ምን ሲለቅምና ሳይ ውጤት አለው ሲሉ ይለቀሙ የሚረከቡት ሰዎች አግኝተዋቸዋል። እዛው እዛው ወደዛ ለን ነግርሻለን ስላሉ በቃ ነው የማጠራቅመ። የዛሬ አስር ዓመት ገደማ በኢንፎርሜሽን ኮሚኒኬሽን የተመረቀው ወጣት አበበ መንገሻ ተቀጥሮ ሰርቶ እንደማያውቅና ያገኘውን ስራ በመስራትና አጋጣሚዎችንም በአግባቡ በመጠቀም አሁን ከደረሰበት ደረጃ ላይ እንደደረሰ ይናገራል። እኔ ግራጅዌት ያደረጉትኝ በኮምፒውተር ኢንጂነሪንግ ነው ከባህር ዳር ዩኒቨርሲቲ። ከዛ ጊዜ ጀምሮ ተቀጥሬ አላውቅም በራሴ ስራዎች ላይ ነው የተሰማራት። እና ኦልሞስት ብዙ ፕሮጀክቶች ላይ ብዙ ክሊያንቶችን ለማፍራት ችለናል እንደ ድርጅት። ከዛ ጊዜ ጀምሮ የነበረ የጥረት ውጤት ነው፣ አሁን ያያችሁት ፋብሪካ ማለት ነው። አንድ ሰው ከሰራ እና ከጣረ ያልፍለታል ብዬ አስባለሁ። ፋብሪካውን መርቀው የከፈቱት የከተማዋ ከንቲባ ከድርጅዋርም ከወጣት አበበና አጋሩ አቤል ጋር ያላቸውን የስራ ግንኙነት ያስታውሳሉ። በወጣትነታቸው ሁለቱ በተለይ አበበና አቤል እየሰሩ ያሉት ዛሬ አይደለም። ምናልባት ለምረቃ ብቻ መጥቼ የከፈትኩኝ ሊመስላቸው ይችላል። ከስር መሰረቱ ሲንቀሳቀሱ ሲሰሩ የነበረው ያኔ ሴቶችና ሕጻናቶች ላይ የስራ ሂደት ላይ ወጣት ላይ ሆኜ የኢንጂነር የኮምፒውተር ዝርጋታ የኔትወርክ ዝርጋታዎችን ሲሰሩ የነበረ ሳግዛቸው ነበረ። ወደ ወጣቶችና ስፖርት ኮሚሽንም ስመጣ ደግሞ እነሱም ተከትሎ መጡ። ስቴሽነሪ በማቅረብ ኤቨን ከድሬዳዋ ወጥቶ ሀረር ላይም ጭምር በተለያዩ ዘርፈ ብዙዎች ብዙ ችግሮችን ነው ቀምሶ ያለፉት። እንደገና ወደ ምክትል ከንቲባነት ስመጣ የቦታ ጥያቄ መጣ። ይሄ የቦታ ጥያቄም ደግሞ አንዱ የነሱም ተከራካሪ የነበርኩኝ ይንኔ ወጣት ስለሆኑ ማግኘት አለባቸው የሚል። ወጣት አበበ ወደፊትም ከዚህ የገዘፈ ፋብሪካ በቅርቡ እንደሚያስጀምር ነው የሚናገረው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ባህል ይሁንላችሁ።